የፕሬዝደንት ባራክ ኦባማ የአፍሪቃ ህብረት አዳራሽ ንግግር በርካታ የደቡብ ሱዳን ባለሥልጣናትን አስቆጥቷል። የውጭ ጉዳይ ሚኒስትሩ ባርናባ ማርያል ቤንጃሚን በጦርነት የተመሰቃቀለችውና አስር ሚሊዮን ህዝብ ስላላት ደቡብ ሱዳን ውስብስብ የሰላም ሂደት ባራክ ኦባማ ያደረጉት ንግግር ተገቢ አይደለም ሲሉ ከጁባ ተናግረዋል። የሰላም ሂደት ንግግር ነው። የሰላም ሂደት በጊዜ ሊወሰን አይችልም። ውይይቱ በተወሰነ የጊዜ ገደብ ላይ ይጠናቀቅ ይችላል። የሰላም ስምምነት በጊዜ ሊገደብ አይችልም። ይህ መሸነፍና ማሸነፍ እንዳለበት ጦርነት አይደለም። በመጨረሻ ተገቢ የሆነውን በሰላም በአንድነትና ይቅር ባይነት አገራቸውን ወደፊት የሚያራምዳትን የሚወስኑት የደቡብ ሱዳን ዜጎች ናቸው። በቻይና ሰራሹ የአፍሪቃ ህብረት መሰብሰቢያ አዳራሽ ንግግር ያደረጉት ፕሬዚዳንት ባራክ ሁሴን ኦባማ 19 ወራት በዘለቀውና በተባበሩት መንግስታት ድርጅት መረጃ መሰረት ከ15 ሺህ በላይ ሰዎች ሞተውበታል የተባለው ግጭት እንዳሳሰባቸው ተናግረዋል። በንግግራቸው የደቡብ ሱዳኑ ፕሬዚዳንት ሳልቫኪርና የአማጽያኑ መሪ ሪክ ማቻር ከቋሚ የሰላም ስምምነት መድረስ አለመቻላቸውን ተችተዋል። ኪርም ይሁን ማቻር ህዝቡን ከመከራ ለመታደግ ወይም ከፖለቲካዊ መፍትሄ ለመድረስ ፍላጎት አላሳዩም። ኪርና ማቻር በነሐሴ 17 ከስምምነት ሊደርሱ ይገባል፣ ካልሆነ ግን አለም አቀፉ ማህበረሰብ ከስምምነት ባለመድረሳቸው ቅጣታቸውን ከፍ ሊያደርግ ይገባል። የፕሬዝደንቱን ይህን ሐሳብ በቀጥታ እንደ ማዕቀብ የተረጎሙት ውጭ ጉዳይ ሚኒስትሩ ባርናባ ማርያል ቤንጃሚን ሶስት ተከታታይ ጥያቄዎች ያነሳሉ ለምን ማዕቀብ ይጣልብናል ለማዕቀብ የሚያበቃ አንዳች ወንጀል አልፈጸምንም ማዕቀብ የት ሰርቶ ያውቃል ሰላም የምትፈልግ አገር ላይ ማዕቀብ ይጣላል የተባበሩት መንግስታት ድርጅት የአውሮፓ ህብረትና አሜሪካ ስድስት የጦር መሪዎች ላይ የጉዞና የሀብት ማዕቀብ መጣላቸው አይዘነጋም የደቡብ ሱዳንን ጉዳይ ለሚከታተሉት ኬንያዊ አጊና ኦጅዋንግ ግን አሁን ፕሬዚደንት ባራክ ኦባማ ያስቀመጡት ቀነ ገደብ መፍትሄ ሊያመጣ ይችላል። የደቡብ ሱዳን ተቀናቃኝ ኃይሎች በሚቀጥለው ወር አስራ ሰባተኛ ቀን ከስምምነት እንዲደርሱ የተቀመጠው አስገዳጅ ቀነ ገደብ ጊዜውን ያገናዘበ ውሳኔ ነው። በዩናይትድ ስቴትስ ፕሬዚዳንት ድምፅና ዩናይትድ ስቴትስ ባላት ተደማጭነት ምክንያት የሚፈረም ስምምነት ተግባራዊነቱ የተረጋገጠ ይሆናል። ዋናው ጉዳይ ይህ ነው።